ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይሁን እንጂ ቸነፈር ዘያዊ አገላለጽ መሆኑን ልንገነዘብ ይገባል። ቸነፈርን መግታት ችለናል ማለት የሰውን ጉስቁልናና ስቃይ ማቆም ችለናል ማለት አይደለም። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ናቸው በዓለማችን ብዙ ሚሊዮን ሕዝቦች ለረሃብ መጋለጣቸውን እየሞቱ ያሉም መኖራቸውን ከተናገሩበት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል። በቅርቡ በኢትዮጵያ ሁለት ክልሎች መካከል ተከስቶ ለብዙ ሰዎች ሕይወት መጥፋትና ንብረት መውደም ምክንያት ለሆነው ግጭት ተቃዋሚዎች መንግስትን በቸልተኛነት ይከሳሉ። አንደኛ ይሄ ቸልተኝነት ባይኖር በጊዜው ማስቆም ይቻል ነበር። በመሰረቱ የመንግስት ትዕዛዝ እንኳን ሳይጠብቅ በአዋጅ ስልጣን የተሰጠው መከላከያ ማስቆም ይችል ነበር። ይ የመአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ናቸው። ዝርዝሩ በመጽሔት ተይዟል። ጤናይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ከምሽቱ 3 እስከ 4 ሰዓት በ19 ና በ2 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የዛሬ አርብ መስከረም 12 2010 ዓ ም ምሽት አስተናጋጆች አዲሱ አበበና እኔም ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜና እናሰማለን። መልካም ምሽት። በጎሳ ፌዴራሊዝም ምክንያት ኢትዮጵያ ወዳልተፈለገ የእርስ በርስ እልቂት ገብታለች ሲሉ መኢአድና ሰማያዊ ፓርቲ የጋራ መግለጫ ወጡ። ሁለቱ ተቃዋሚ ፓርቲዎች መንግስትን በቸልተኝነትና በዳተኝነት ከሰውታል። መንግስት በበኩሉ ስህተቱ ከፌዴራል ስርዓቱ ሳይሆን ስርዓቱ ካቀፋቸው ኃይሎች አመለካከት የሚመነጭ ነው ብሏል። ወደ ኋላ ማብራሪያ ይኖረናል። የአፍሪቃ ቀንድ በፓሲፊክ ውቅያኖስ የአየር ሁኔታ መለዋወጥ ምክንያት ሌላ ድርቅ ዓመትና የበለጠ የምግብ እጥረት ስጋት ሊገጥማት ይችላል ይላሉ ሳይንቲስቶች። ባለፈው ዓመት ነሐሴ ወር አጋማሽ ላይ በምስራቅ ማዕከላዊ ፓሲፊክ ውቅያኖስ የውሃ ሙቀት መጠን ከአማካይ በታች ወርዶ መታየት መጀመሩ ያልተለመደ የላሊና የአየር ሁኔታ በሰማያዊ ክፍለ ዓለም ሊከሰት እንደሚችል ጠቋሚ ሆኗል ሳራ ሀላኬ አጭር ሶራ ሀላኬ ይቅርታ አጭር ዘገባ አጠናቅሮልናል ሶሎሞን ክፍሌ ያቀርባል የዓለማችንን ተለዋዋጭ የአየር ሁኔታ በቅርብ የሚከታተሉ ሳይንቲስቶች በቅርቡ እዚህ ዋሽንግተን ዲሲ ስብሰባ አካሂደዋል በዚሁ ወቅትም በአፍሪቃ ቀንድ አካባቢ ዘንድሮ በጥቅምት በህዳርና በታህሳስ የሚቀጥለው የዝናብ መጠን በእጅጉ ሊቀንስ የመቻሉ ዕድል ከ55 እስከ 60 በመቶ ይሆናል ሲሉ ተንብየዋል። በአካባቢው እንደሚታወቀው ባለፈው 2009 ዓ.ም መጋቢት፣ ሚያዝያና ግንቦት ወራት አማካይ የዝናብ መጠን ቀንሶ በመታየቱ የእህል ምርቱን አሳንሷል። የተከተለው የምግብ እጥረትና የዋጋ ንረትም በኢትዮጵያ በሶማሊያና በኬንያ የሚገኙ 18 ሚሊዮን ሕዝቦች ለከባድ የምግብ ዋስትና አለመኖር የተጋለጡ አድርጓቸዋል ሲል የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤ አይዲ አስታውቋል። በዓለም ዙሪያ የአየር ለውጥና የምግብ ምርት ሁኔታዎችን በሚከታተለው ድርጅት የጥናት ክፍሉ ዳይሬክተር ክሪስ ፋንክ ያስረዳሉ። የላኒኛ ሁኔታ በምስራቅ ፓሲፊክ ውቅያኖስ፣ በምዕራብ ፓሲፊክ ደግሞ የውሃው ሙቀት መጨመር በአንድ ላይ ሆኖ ውጤቱ ከወዲሁ የምግብ ዋስትና በሌለባቸው በተለይም በኢትዮጵያና በሶማሊያ ምናልባትም ደግሞ በምስራቅ ኬንያ በቀጣዮቹ ሶስት ወራት የዝናሙን መጠን አነስተኛ ሊያደርገው ይችላል። ያ ከሆነ ብለዋል ክሪስ ፋንክ፣ ያ ከሆነ በአካባቢው ለመጪው አንድ ዓመት ተኩል የዝናብ እጥረት ይከሰታል። ሦስተኛ ድርቅ በአፍሪቃ ቀንድ ከተከሰተ ደግሞ እንደ አውሮፓን ዘመን አቆጣጠር በ2011ና በ2012 ዓ ም ከታዩት ይበልጥ የከፋ እንደሚሆን ተመራማሪው አስጠንቅቀዋል። የኡጋንዳ ፕሬዚዳንት ለመሆን በሕገ መንግሥቱ የተወሰነው የሰባ አምስት ዓመት ዕድሜ ገደብ እንዲሰረዝ ገዢው የብሔራዊ ትግል ንቅናቄ ፓርቲ ትናንት ሐሙስ ለፓርላማ ሐሳብ ያቀርባል ተብሎ ሲጠበቅ ነበር። ይሁንና የገዢው ፓርቲ ዕቅድ ዋና ከተማዋ ካምፓል ላይ የተቃውሞ እንቅስቃሴ ገጥሞታል። ተቃዋሚ የምክር ቤት አባላትም ፈጽሞ የማይሞከር ነው እያሉ ናቸው። ዝርዝሩ ወደ ኋላ ላይ እናቀርባለን። አይ ኦ ኤም በሚል ምህፃረ ቃል የሚታወቀው ዓለም አቀፉ የፍልሰት ድርጅት ካለፉት ሁለት ሳምንታት ወዲህ 1666 የቡሩንዲ ስደተኞችን በፍላጎታቸው ከታንዛኒያ ወደ ሀገራቸው እንዲመለሱ ማድረጉን ገልጿል። የአሜሪካ ድምፅ ዘጋቢ ሊዛ ሽላይን ጄኔቫ ከሚገኘው የፍልሰቱ ድርጅት ዋና ጽህፈት ቤት የላከችውን ዘገባ አዳነች ፍሳሐ ታቀርባለች። ቡሩንዲ ውስጥ አቻምና ግጭት ከተባባሰበት ጊዜ አንስቶ ከ400 ሺህ በላይ የሚሆኑ የቡሩንዲ ስደተኞች ወደ ስምንት አጎራባች ሀገሮች ተሰደዋል። ዓለም አቀፍ የፍልሰት ድርጅት እንደሚለው ወደ 280 ሺህ የሚጠጉ አብዛኞቹ ስደተኞች ማለት ነው ወደ ታንዛኒያ ነበር የሸሹት። ከስደተኞቹ 80 ከመቶ ሴቶችና ልጆች መሆናቸውን ድርጅቱ ገልጿል። አይኦኤም እንደሚለው 12 ሺህ የሚሆኑ ስደተኞች ወደ ሀገራቸው ለመመለስ እንዲረዷቸው የታንዛኒያ መንግስትንና የተባበሩት መንግስታት ድርጅት ስደተኞች አገልግሎትን ጠይቀዋል። ስደተኞቹ ሸሽተው የወጡባቸው አካባቢዎች አሁን ደህና በመሆናቸው መመለስ እንፈልጋለን ማለታቸውን የአለም አቀፍ የፍልሰት ድርጅት ቃል አቀባይ ጆል ሚልማን ጠቁመዋል። it's impossible to speculate on reprisals or anything else uh, before we actually undertake the re return by community dialogue <laughs> <session>. <laughs> ስደተኞቹ በብዛት በተመለሱባቸው ቦታዎች ከአስተናጋጅ ማህበረሰቦች ጋር በመሆን ውይይቶች ይካሄዳሉ። ውይይቱ በስራ ማሰልጠንንና የገንዘብ ለስራ ወገኖችን ያካትታል። በጾታ ላይ ስለተመሰረተ ጉልበት ተጠቃሚነትና ህገወጥ የሰዎች ሽግግርንም አስመልክቶ መመሪያ ይሰጣል። የተባበሩት መንግስታት ድርጅት የፍልሰት አገልግሎት ስደተኞቹን በውዴታ ወደ ሀገራቸው የመመለሱ በውዴታ ወደ ሀገራቸው የመመለሱን የመጀመሪያ ሂደት ትላንት ሐሙስ አጠናቋል። ሁለተኛው ዙር ደግሞ በመጪው ህዳር ወር እንዲጀመር ይጠበቃል። ከታንዛኒያ ወደ ሀገራቸው ቡሩንዲ ለመመለስ በፍላጎታቸው የተመዘገቡትን በብዙ ሺህ የሚቆጠሩ ስደተኞችን ለማጓጓዝ አራት መቶ አምሳ ሺህ ዶላር እንደሚያስፈልግ ሚልማን አውስተዋል። በተጨማሪም ዓለም አቀፍ የፍልሰት ድርጅት ተመላሾቹ ስደተኞች ቡሩንዲ ከገቡ በኋላ ለሚያስፈልገው መጓጓዣ መጠለያ ከህብረተሰቡ ጋር ለሚያስፈልገው የመዋሃድ እንቅስቃሴ እንዲሁም ለሌሎች አስፈላጊ ነገሮች ሶስት ሚሊዮን ዶላር ለማግኘት ዓለም አቀፍ የፍልሰት ድርጅቱ ጥሪ አቅርቧል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የሰሜን ኮሪያው መሪ ኪም ጁን ኡን ሌላ የሃይድሮጅን ቦምብ ፓሲፊክ ውቅያኖስ ላይ እንደሚሞክሩ ይፋ ካደረጉ በኋላ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ደግሞ እብድ ሲሉ እንደተናገሯቸው ተሰማ። የኮሪያው መሪ ሙከራውን እንደሚያደርጉ ያስታወቁት ለፕሬዝደንት ትራምፕ ዛቻና የማዕቀብ ማስፈራሪያ ተመጣጣኝ የሆነ እርምጃ እንደሚወስዱ ካሳወቁ በኋላ መሆኑ ነው። ፕሬዝደንት ትራምፕ ለሰሜን ኮሪያው የኑክሌር ዛቻ በዛሬው ቀን በሰጡት መልስ ህዝባቸውን ማሰር ማስራብና መግደል ቁብ የማይሰጣቸው እኒህ ያበዱ ሰውዬ ታይቶ በማይታወቅ ቅጣት ዋጋቸውን ያገኛሉ ብለዋል። ኪምን ፕሬዚደንት ትራምፕን ቀውስ ማለታቸው አይዘነጋም። ሜክሲኮን በመታው ከባድ ርዕደ ምድር የሞቱ ሰዎች ቁጥር 286 ደረሰ። ገና ያልተገኙ ስላሉም የሟቾች ቁጥር ከፍ ሊል እንደሚችል ተገምቷል። ማዕከላዊ ሜክሲኮን ባናወጠው እና በሬክተር መለኪያ 7 ነጥብ 1 በተመዘገበው ርዕደ ምድር ከሞቱት ሌላ በሕይወት የተረፉትን ለማግኘት የአስቸኳይ ጊዜ ሠራተኞች ቀንና ሌት ፍለጋቸውን እንደቀጠሉ መሆናቸውም ተሰምቷል። የሜክሲኮ ፕሬዝዳንት ኤንሪክ ፔንያ ኒቶ የሦስት ቀናት ብሔራዊ ሐዘን አውጀዋል። በፍለጋው እየተጉ ያሉትንም አመስግነዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ ከ60 በላይ የአደጋ ጊዜ ሰራተኞችን ልዩ ልዩ መድኃኒቶችንና የሕክምና መገልገያ ቁሳቁሶችን ልኳል። በመጨረሻም ማሪያ የተባለውና ኃይለኛ ዝናም ቀላቅሎ የሚነጉደው አውሎ ነፋስ ወደ ባሃማስና ካይኮስ በተባሉ ክልሎች በሰዓት 25 ኪሎ ሜትር ፍጥነት እየገሰገሰ መሆኑ ታወቀ። የባሃማስ ደቡባዊ ምስራቅ ክፍልም ፖርቶሪኮና ዶሚኒካ ሪፐብሊክ ላይ ከባድ ዝናም ያስከተለው የአውሎ ነፋስ ነውጥ እንደሚያገኘው ታውቋል። ማሪ አውሎ ነፋስ አሁን ደረጃ ሶስት ማዕበል ላይ ነው። ባለፈው ረቡዕ ደረጃው አራት ሆኖ የፖርቶሪኮን መብራት ኃይል በጠቅላላ እንዳጠፋና አካባቢውን በጎርፍ እንዳጥለቀለቅ አይዘነጋም። የሰዓቱ ዜና በዚህ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ዕለቱ አብይ ርዕስ፣ አፋጣኝ እርምጃ ካልተወሰደ በመጪዎቹ ሶስት ወራት ውስጥ ስድስት መቶ ሺህ ሕፃናት በረሃብና በበሽታ እንደሚረግፉ ሴቭ ዘ ችልድረን አስጠነቀቀ። በሌላ በኩል ደግሞ እስላማዊ መንግስት ቡድን በሰው ሕይወት በንብረትና በሰው ልጅ የታሪኮች ቅርስ ላይ ባደረሰው ጥፋት ሙሉ በሙሉ በተጠያቂነት እንዲያዝና መሪዎቹ ለፍርድ እንደሚቀርቡ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሙሉ ድምፅ ወስኗል። ኢትዮጵያ በአይሲስ ላይ የመረረ ቂም እንዳላት ታስታውቃለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከመንግስታቱ ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ጎን ለጎን በሚካሄዱ የሁለት ወገን ውይይቶችና መድረኮች ላይ እየተገኙ ንግግሮችና ውይይቶች አካሄደዋል። በሌላ በኩል በመንግስቱ ድርጅት የልማት መርሃ ግብር የታገዘ የአፍሪካ የገቢ አለመመጣጠን በሚል ርዕስ የተዘጋጀ የዘላቂ ልማት ግቦችን መንገድ የሚዳስስ መጽሐፍም ተመርቋል። የጉባኤውን ይዘት እየተከታተለ ያለው ሰሎሞን አባተ ተከታዩን አጠናቅረዋል። የተባበሩት መንግስታት ድርጅት ከገንዘብ ተቋሙ ከዓለም ባንክ ጋር በመሆን ከጠቅላላ ጉባኤው የመሪዎች ንግግር ጎን ካዘጋጃቸው መድረኮች አንዱና ትልቅ ትኩረት የተሰጠው የበረታ ረሀብ እንዲሁም የተያያዙ በሽታዎችና ሌሎችም ጠንቆችን በመከላከል ላይ የተነጋገረ ጉባኤ በአንዳንድ የአፍሪካ አካባቢዎችና በሌሎችም የዓለም ክፍሎች ላይ ጉዳት እያደረሰ ያለውንና ያንዣበበውን የክፉ አደጋ ዜና መክሯል። በስብሰባው ላይ የመንግስታቱን ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና የዓለም ባንክ ፕሬዚደንት ኪም ጂምን ጨምሮ በዓለም ዙሪያ ግዙፍ የእርዳታ እንቅስቃሴ እያደረጉ ያሉ ግብረሰና የተቋማትና ድርጅቶች መሪዎች ሁሉ ተገኝተዋል። የተባበሩት መንግስታት ድርጅት በተለይ የደቡብ ሱዳን፣ ሶማሊያ፣ ሰሜን ምስራቅ ናይጄሪያ እና የመን ውስጥ የከፉት የረሃብና የበሽታ ሁኔታዎች ወደ ቸነፈርነት እየተለወጡ መሆናቸውን የሚገልጽ ማስጠንቀቂያ ባሰማባቸው ባለፉት ሰባት ወራት ውስጥ ለእርዳታ ከተጠየቀው ወደ አምስት ቢሊዮን ዶላር የሚጠጋ ድጋፍ ወደ ስድሳ ከመቶ የሚሆነውን ማግኘቱን ሚስተር ጉቴሬዥ አመልክተዋል። በዚህ ጊዜ ውስጥ በየወሩ ቁጥሩ እስከ አስራ ሶስት ሚሊዮን ለሚሆን ሰው ህይወት አድን የሆነ አጣዳፊ የምግብ እርዳታ፣ መሰረታዊ ሕክምናና ሌሎችም አቅርቦቶች እንዲደርሱ ጥረት እየተደረገ መሆኑን ዋና ጸሐፊው ገልጸው እስካሁን ባለው ጊዜ መንግስታዊ የሆኑና ያልሆኑ እንዲሁም ዓለም አቀፍና ማህበረሰባዊ ድርጅቶች ባደረጓቸው የተቀናጁ ርብርቦች ቸነፈር እንዳይከሰት ተቆጣጥረው መቆየታቸውን ተናግረዋል። But I think it's important to recognize that famine is a technical definition to keep famine at bay ይሁን እንጂ ቸነፈር ዘያዊ አገላለጽ መሆኑን ልንገነዘብ ይገባል። ቸነፈርን መክታት ችለናል ማለት የሰውን ጉስቁልናና ስቃይ ማቆም ችለናል ማለት አይደለም። በሚሊዮኖችና በሚሊዮኖች የሚቆጠሩ ሰዎች እየተሰቃዩ ናቸው። በሚሊዮኖችና በሚሊዮኖች የሚቆጠሩ ሰዎች የምግብ ዋስትና የላቸውም። በዚህች እየተነጋገርን ባለችባት ሰዓት ሰዎች እየሞቱ ናቸው። የልማት አጋሮች ቀድመው ተንቀሳቅሰው የባሰ ጉዳት እንዳይከሰትና ዘላቂ መፍትሄ እንዲገኝም እየሰሩ መሆናቸውን ጉቴሬሽ ጠቁመው፣ ከአደጋዎች ቀለበት መውጣትና ሰዎች አጣዳፊ የምግብ እርዳታ እንዳይጠብቁ ማድረግ የሚቻልባቸውን መንገዶችና መላዎች እየፈለጉ መሆናቸውን አስታውቀዋል። እንዲያም ሆኖ ችግሩ ከሚናገሩት የበለጠ የበረታና እየጨመረ የሚሄድ መሆኑን ጉቴሬሽ አልሸሸጉም። ሶማሊያ ውስጥ ሶስት ነጥብ አንድ ሚሊዮን ሰው፣ ደቡብ ሱዳን ውስጥ ከህዝቧ ከግማሽ በላይ የሚሆነው ስድስት ሚሊዮን ሰዋ፣ የመን ውስጥ አስራ ሰባት ሚሊየን ሰው፣ በሰሜን ምስራቅ ናይጄሪያ አምስት ነጥብ ሁለት ሚሊየን ሰው እጅግ በከፋ የምግብ እጥረትና የበሽታ ጉስቁልና ላይ እንደሚገኝ የጠቆሙት ጉቴሬሽ የመን ውስጥ ቁጥሩ ወደ ሰባት ሚሊዮን የሚሆነውን ሰው በፍጹም ቸነፈራፋፍ ላይ እንደሚገኝ፣ ናይጄሪያ ውስጥ በበረታ ረሃብ ላይ ከሚገኙ ወደ ግማሽ ሚሊዮን የሚጠጉ ህጻናት አንድ አምስተኛቸው እየሞቱ መሆናቸውን ገልጸዋል። እናም ብዙ ሰርተናል፣ ነገር ግን እውነት እንነጋገር እየተጋፈጥናቸው ያሉ የከፉ ችግሮቻችንን ግን ልንፈታቸው አልቻልንም። ዋና ጸሐፊው ጉቴሬሽ የተናገሩትን ያጠናከሩት የዓለም ባንክ ፕሬዚደንት ጂም ኪም በሌላ በኩል ግን እየተከናወኑ ያሉ የልማት ሥራዎች መኖራቸውን ተናግረዋል። ብዙ ጊዜ ሲስተዋል ከኖረ አደጋ ሲፈጠር መረባረብና ጋብ ሲል መዘናጋትን ለማስቀረትም እንዲቻል እየተሰራ መሆኑን ጠቁመዋል። አሁን ከቀድሞው ይልቅ ፈጠን ያለ እርምጃ እየወሰድን ነን። ለአሁኑ ቀውስ ምላሽ ለመስጠት ብቻ ሳይሆን ለወደፊቱም ብርቱና አደጋን መቋቋም የሚችል አቅም ለመገንባት በቸነፈር ድንበር ዘለል ወረርሽኝ በሚከሰቱበት ጊዜ ከሚፈጠረው ወከባ፣ ትርምስና ቸልተኝነት አዙሪት ለመውጣት ነው እየሰራን ያለነው። ቀውስ ሲፈጠር እንረበሻለን፣ እንተራመሳለን። የቀውሱ ወሬ ከፊት ገጾችና ከአርዕስተ ዜና ወጣ ሲል ግን ወዲያው ተመልሰን እንዘናጋለን። የዓለም ባንክ ከእንዲህ አይነቱ የአደጋ ዙሪት ለመውጣት የሚያስችሉ የዘላቂ ልማት መፍትሄ እንዲገኝ መርሃ ግብሮችና ፕሮጀክቶችን እየደገፈ መሆኑን ተናግረዋል ጂም ኪም። በሌላ በኩል ደግሞ አሁን ያለውን የዓለም ሁኔታ ታይቶ የማይታወቅ ሰብአዊ ቀውስ ሲሉ ጠርተውታል። የሴቭ ዘ ችልድረን ዋና ሥራ አስፈጻሚ ሄለን ቶርኒንግ ሽሚት But what we're dealing with right now is an unprecedented humanitarian crisis. አሁን እየታገልን ያለነው ታይቶ ከማይታወቅ ሰብአዊ ቀውስ ጋር ነው። ቸነፈርን ሰሜን ምስራቅ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳንና የመን ውስጥ መዋጋት፣ ምናልባት ይህ መጠኑ በዓመታት ውስጥ ያልታየ ግዙፉ የሰብአዊ እርዳታና ድጋፍ ሰጪዎች መፈተኛ ነው። እጅግ በበረታ የምግብ እጥረት ውስጥ ያሉ ወደ አንድ ሚሊዮን ተኩል ህጻናት መኖራቸውን እና አፋጣኝ እርዳታ ካልደረሰላቸው ከመካከላቸው ስድስት መቶ ሺህ የሚሆኑት በመጪዎቹ ሶስት ወራት ውስጥ እንደሚሞቱ አስጠንቅቀዋል። በዓለም ዙሪያም የረሀብተኛ ህጻናት ቁጥር እያሻቀበ መሆኑን ተናግረዋል። ለማቆም በቃሎቻችን ወደፊት ሳይሆን ወደ ኋላ ነው እየተጓዝን ያለ ነው ስለሆነም አሉ የሴቭ ዘ ቺልድረን መሪ ሽሚት፣ እነዚህ ሕፃናት የነገ ዜጎች እንዲሆኑ ዛሬ እንድረስላቸው፣ መዘግየት ህይወት ያስከፍላል። በዚሁ ጉባኤ ላይ ከተናገሩት መካከል የዓለም የቀይ መስቀል ኮሚቴ ዋና ዳይሬክተር ለዘላቂ መፍትሄ ይበጃል ያሏቸውን ባለ አምስት ነጥብ ሀሳቦች አቅርበዋል። ሁሉም ተናጋሪዎች የችግሮች መሰረት አድርገው የወሰዷቸው በየአካባቢው ያሉ ግጭቶችና የሁከት ሁኔታዎችን ነው። ቸነፈር ያንዣበበባቸው አካባቢዎች ሁሉ የተራዘሙ ግጭቶችና የውከት አካባቢዎች መሆናቸውን ሁሉም ተናጋሪዎች አሳይተዋል። የጸብ ሁኔታዎችን መቀየር፣ ውጤታማ መከላከልን ማረጋገጥ፣ መሰረተ ልማት ላይ ነዋይ ማፍሰስ፣ ትኩረት መስጠት፣ የገጠር ህይወትን ለማሻሻል መስራት፣ በቂ ጥሪት መመደብ፣ በየዘርፉ የሚከናወኑ ስራዎችን፣ የልማት እቅዶችን በተቻለ ስፋትና ልቦና አሳታፊ ማድረግ የቀይ መስቀሉ ዋና ዳይሬክተር የመፍትሄ ምክሮች ናቸው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ትናንት ባካሄደው የዓለም ሰላምና የደህንነት ስጋት ላይ የተነጋገረ ስብሰባ እንግሊዝ ያቀረበችውን የእስላማዊ መንግስት መሪዎች ለፍርድ እንዲቀርቡ የሚጠይቅ የውሳኔ ሀሳብ በሙሉ ድምፅ አጽድቋል። ውሳኔ ሁለት ሶስት ሰባት ዘጠኝ ህዝባር ሀያ አስራ ሰባት ሆኗል። ይህ ውሳኔ ማለት ዓለም አቀፉ ማኅበረሰብ በአንድነት ቆሟል ማለት ነው። እናም እንዲህ ዐይነት የክፋት አድራጎት የፈጸሙ ሁሉ እንደሚጠየቁ የሚያረጋግጥ ነው። አሁን አይሲስ ኢራቅ ውስጥ ለፈጸማቸው ወንጀሎች የተባበሩት መንግሥታት ድርጅት ማስረጃዎችን ያሰባስባል። የእንግሊዝ መንግሥት ተጠሪ ናቸው ይህንን ያሉት። እነዚህን ጥረቶች የሚመራ የተባበሩት መንግሥታት ድርጅት ቡድን እንዲቋቋምም እንግሊዝ የአንድ ሚሊዮን ፓውንድ ድጋፍ እንደምትሰጥ ተጠሪዋ ተናግረው ለሌሎች ሀገሮችም ተመሳሳይ ጥሪ አድርገዋል። የጸጥታ ጥበቃ ምክር ቤቱን ስብሰባ በሊቀመንበርነት የመሩት የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁም በሀገራቸው ስም ባደረጉት ንግግር የውሳኔው መጽደቅ ከሚያስደስታቸው ወገኖች አንዷ ኢትዮጵያ መሆኗን ገልጸዋል። ሊቢያ ውስጥ በአይሲል በጭካኔ የተጨፈጨፉ ወገኖቻችንን በደል ፈጽሞ አንረሳም። ለዚህም ነው ይህን የአይሲል መሪዎች ኢራቅ ውስጥ ለፈጸሟቸው ወንጀሎች ለፍርድ እንዲቀርቡ የሚጠይቀውን የውሳኔ ሐሳብ የደገፍ ነው። የዚህ ውሳኔ መጽደቅ ፍትሕን በማስገኘት የተጎጂዎችን እንባ ለማበስ ብቻ ሳይሆን ሽብር ፈጠራንና ጽንፈኛ ሁከተኝነትን ለመቆጣጠርም ያግዛል። ትናንት ከተካሄዱ ክንዋኔዎች መካከል የዘላቂ ልማት ግቦችን ትልም የፈተሸና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር ያደረጉበት በአፍሪካ የገቢዎች አለመመጣጠን የተባለ መጽሐፍ በተባበሩት መንግስታት ድርጅት የልማት መርሃ ግብር ዩኤንዲፒ አስተናጋጅነት ተመርቋል። በዚህ ላይ ወደፊት ዝርዝር ያለ ዘገባ ይዥ መለሳለሁ። የኢትዮጵያው ጠቅላይ ሚኒስትር ካካሄዷቸው የሁለት ወገን ስብሰባዎች መካከል ከበጎ አድራጊው አሜሪካዊና ስራ ፈጣሪ ቢል ጌትስ ጋር ያደረጉት ይገኝበታል። ጠቅላይ ሚኒስትሩ ዛሬ ከጥቂት ደቂቃዎች በኋላ ለመንግስታቱ ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ንግግር ያደርጋሉ። ለአሜሪካ ድምፅ ራዲዮ ከመንግስታቱ ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ሰሎሞን አባተ ነኝ፣ ኒውዮርክ። አብይ ርዕሱን ነበር የሰማ ነው። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በጎሳ ፌዴራሊዝም ምክንያት ኢትዮጵያ ወዳልተፈለገ የእርስ በርስ እልቂት ገብታለች ሲሉ መኢያድና ሰማያዊ ፓርቲ የጋራ መግለጫ አውጥተዋል። ሁለቱ ተቃዋሚ ፓርቲዎች መንግሥትን በቸልተኝነትና በዳተኝነት ከሰውታል። መንግሥት በበኩሉ ስህተቱ ከፌዴራል ሥርዓቱ ሳይሆን ሥርዓቱ ካቀፋቸው ኃይሎች አመለካከት የሚመነጭ ነው ብሏል። መለስካቸው አማህ ዝርዝር አለው። የመላው ኢትዮጵያ አንድነት ድርጅት መያድና ሰማያዊ ፓርቲ ዛሬ ረፋዱ ላይ በአንድነት ሆነው በጠሩት ጋዜጣዊ ጉባኤ ላይ ኢትዮጵያ የመከባበርና የመፈቃቀር እንዲሁም የመቻቻል ተምሳሌትና ለጎረቤት አገሮች ሳይቀር ምሳሌ ሆና የቆየች አገር እንደነበረች የሚያስረዳ ጽሑፍ አሰራጭተዋል። ጽሑፉ አክሎ ዛሬ ግን ወንድም ወንድሙን ሲገድለውና ሲያሳድደው ማየት እጅግ አሳዛኝ ከመሆኑም ባሻገር አስደንጋጭም ነው ብለዋል። ኢትዮጵያ በአሁኑ ወቅት በዘር ላይ የተመሠረተ ፖለቲካ ባመጣው ቅጥ ያጣ የጎሳ ፌዴራሊዝም ምክንያት ወዳልተፈለገ የእርስ በርስ እልቂት ውስጥ ገብታለች ሲል ሰሞኑን በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ አካባቢዎች የተፈጠረውን ግጭት ይገልጸዋል። የኢትዮጵያ ዜና አገልግሎት የፌዴራልና የአርብቶ አደሮች ልማት ጉዳዮች ሚኒስትሩን አቶ ከበደ ጫኔን ጠቅሶ ሰሞኑን ባሰፈረው ዘገባ ለግጭቱ የፌዴራል ስርዓቱን ተጠያቂ ማድረግ እንደማይቻል ዘግቧል። በዘገባው መሠረት ፌዴራሊዝም በራሱ የግጭት ምንጭ ነው ብለው የሚያምኑ ተሳስተዋል፣ ይላሉ ሚኒስትሩ። ስህተቱ የሚመነጨው ከሥርዓቱ ሳይሆን በሥርዓቱ ውስጥ ከታቀፉት ኃይሎች ነው። እነዚህ ኃይሎች ወይ ጠባቦች አለዚያም ትምክህተኞች ናቸው። እነዚህ ኃይሎች ደግሞ ከቀድሞው ሥርዓት የመጡ ኋላ ቀር አመለካከቶች ናቸው ብለዋል። የሁለቱ ፓርቲዎች የጽሑፍ መግለጫ መንግሥትን በቸልተኝነትና በዳተኝነትም ይከሰዋል። ወይዘሪት አናዋለልኝ የሰማያዊ ፓርቲ ጽህፈት ቤት ጊዜያዊ ኃላፊ መግለጫውን በንባብ አሰምተዋል። ከስህተቱ መታረምና መመለስ እንደ ሽንፈት የሚቆጥረው ገዢ ቡድን መቶ በመቶ ህዝብ መርጦኛል እያለ የሚነግድበትን ህዝብ በቂ ጥበቃ ሊያደርግለት ባለመቻሉ ህዝባችን ለሞትና ለስደት እየተዳረገ ይገኛል። ችግሩንም በቸልተኝነት በመመልከቱና በአፋጣኝ ምላሽ ባለመስጠቱ በገንዘብ ሊተመን የማይችል ውድ የሆነው የንጹሀን ዜጎች ህይወት በከንቱ ሊያልፍ ችሏል። መንግሥት ቸልተኛ ሆኗል፣ መፍትሄ ለመስጠትም ዘግይቷል ስትሉ ይህን የሚያሳይ ማስረጃ አላችሁ ወይ ለሚለው የጋዜጠኛ ጥያቄ የመኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ምላሽ ሰጥተዋል። አንደኛ ይሄ ችለተኝነት ባይኖር በጊዜው ማስቆም ይቻል ነበር። በመሰረቱ የመንግስት ትዕዛዝ እንኳን ሳይጠብቅ በአዋጅ ስልጣን የተሰጠው መከላከያ ማስቆም ይችል ነበር። ይሄ የመንግስት ትዕዛዝ እንኳን ሳይጠብቅ ምክንያቱም በአዋጅ የተሰጠው ስልጣን አለው መከላከያው በወቅቱ የብዙ ሰዎች ህይወት ሳያልፍ ብዙ ሰዎች ሳይሞቱ ብዙ ንብረት ሳይወድም ይህን ሁሉ ቁጥር ያለው ህዝብ ሳይሰደድ ነገሩን በቁጥጥር ስር ማዋል ይቻል ነበር። መንግስትም ቸልተኝነት አሳይቷል የምንለው ከዚህ አንጻር ነው። ሁለተኛ በአንድ ሀገር በሁለት በጎረቤት ሀገር እንኳን ግጭት ካልተነሳ በስተቀር ጦር ድንበር ላይ አይቀመጥም። ከድንበር ገብቶ ነው የሚቀመጠው፣ የዓለም አቀፍም ህግ ነው የሁለቱ ክልሎች ታጣቂዎች ግን በዚህ ወሰን አካባቢ ምን ሊያደርጉ ተገኙ? ሁለቱ ፓርቲዎች በአሁኑ ወቅት ለተጎዱ ወገኖች የቁሳቁስና መሰል እርዳታ ለማድረግ እየተዘጋጁ እንደሆኑም አቶ ሙሉጌታ አበበ ገልጸዋል። የተፈናቀሉ ወገኖች ባለን መረጃ መሰረት በርካታ በሺዎች የሚቆጠሩ ከአርባ እስከ ሀምሳ ሺህ የሚደርሱ የኦሮሞ ተወላጆች ተመልሰው ወደ ሀረር ስቴዲየም እንደገቡ መረጃዎች አሉ። በስቴዲየም ደግሞ ድንኳን እንኳን ሳይታልላቸው እንዲሁ በመጠለያ ብቻ በዚህ ክረምት ወቅት እንደምታዩት ሀገራችን የክረምት ሰዓት ነው። እየተቸገሩ ያሉበት ነው። የምግብ አቅርቦትም የለም። የጤና ሕክምናም አስፈላጊው ነገር እየተደረገ ስላልሆነ ለእነዚህ ሰዎች ሁሉ ተደራሽ የሆነ እርዳታ እናደርጋለን ባንልም፣ በአቅማችን ግን ለሕፃናትና ለሴቶች ቅድሚያ ሰጥተን ሁለቱም ፓርቲዎች ባላቸው አቅም ለመርዳት ዝግጅት እያደረግን ነው የምንገኘው። ይሁንና መንግሥት በበኩሉ የተፈናቃዮችን ብዛት አስር ሺህ ብቻ እንደሆነ የፌዴራልና የአርብቶ አደሮች ልማት ጉዳዮች ሚኒስትሩን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። በቅርቡ ቪኦኤ በችግሩ ዙሪያ ያነጋገራቸው የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት የሕዝብ ግንኙነትና ሚዲያ ዳይሬክተር ጀኔራል አቶ መሐመድ ሰይድ ለተጎጂዎች የሚደረገውን ድጋፍ ዘርዝረው ነበረ። ከሁለቱም አጎራባች ክልሎች የተፈናቀሉ ወገኖቻችን ስላሉ በአንድ በ ተጨማሪ የሆነ የህዝብ መፈናቀል እንዳይኖር ጥብቅ ክትትልና ድጋፍ እያደረገ ያለበት ሁኔታ አለ። በሌላ በኩል ደግሞ ለተፈናቀሉ ወገኖቻችን የሚያስፈልጉ ድጋፎችን ምግብን፣ ምግብ ነክ ያልሆኑ ህክም እንዳለን ጨምሮ የተለያዩ ድጋፎች እየተከናወኑ ያለበት ሁኔታ ነው ያለው። መያድና ሰማያዊ ፓርቲ በዚህ ግጭት ህይወታቸውን ላጡ ዜጎች የሀዘን ቀን እንዲታወጅም ጠይቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ ዘገባ እናልፋለን። የኡጋንዳ ፕሬዚዳንት ለመሆን በህገ መንግስቱ የተወሰነው የሰባ አምስት ዓመት የእድሜ ገደብ እንዲራዘም ገዢው ብሔራዊ ትግል ንቅናቄ ፓርቲ ትናንት ሐሙስ ለፓርላማው ሐሳብ ያቀርባል ተብሎ ሲጠበቅ ነበር። ይሁን እንጂ የገዢው ፓርቲ ቅድ ዋና ከተማዋ ካምፓላ ላይ የተቃውሞ እንቅስቃሴ ገጥሞታል። ተቃዋሚ የምክር ቤት አባላትም ፈጽሞ የማይሞከር ነው ነው የሚሉት። ሀሌማ አቱማኒ ዘገባ ልካለች። ትላንት ሐሙስ ጠዋት ቀይ የምረቃ ስነ ስርዓት አልባሳት ያጠለቁ የማከሬሬ ዩኒቨርሲቲ ተማሪዎች ቡቡዜላ የተባለ ባህላዊ መሳሪያ እያስጮሁ። ገሚሶቹም እያፏጩ በአገሪቱ ቋንቋ ሉጋንዳ አትንካው የሚል መፈክር ሲያሰሙ ነበር። ተማሪዎቹ አይነካ እያሉ መፈክር የሚያሰሙት ሕገ መንግሥቱን ነው። ፕሬዝደንት ሙሴቬኒ እንዳይነኩት ዲታሽ ፕሬዝደንት ካጉታ ሙሴቬኒ ፕሬዝደንት ካቱጋ ጋ ሙሴቬኒ በእጅ አዙር የሚፈጽሙትን አምባገነንነት ልንፈቅድ አንችልም። መብታችንን ልናስከብር ነው የመጣ ነው። ፕሬዝደንት ሙሴቬኒ ምንም ተስፋ እንዳይኖረን አድርገውናል። የገዢው ኤንአርኤም ፓርቲ ንጉሳዊ አስተዳደር መብታችንን ገፎናል። ስለዚህ መከላከልና ህገ መንግስታችንን ለማስከበር መታገል አለብን። ትላንት በተመሳሳይ ጊዜ የዩጋንዳ ገዢ ፓርቲ ናሽናል ሬዚስተንስ ሙቭመንት ተወካዮቹ በህገ መንግስቱ ላይ የተቀመጠው የፕሬዝደንቱ የዕድሜ ገደብ ሰባ አምስት ዓመት ነው የሚለውን ለማሻሻል ሲዘጋጁ ነበር እና የተማሪዎቹ አላማ በሰልፍ ወደ ምክር ቤቱ ለማምራትና ተቃውሞ ለማሰማት ነው። ተማሪዎቹ ወደ ፓርላማው ቅጥር ግቢ ሳይደርሱ ግን አድማ መታኝ ፖሊሶች አስለቃሽ ጭስ በመርጨትና በድብደባ በተኗቸው። ፕሬዚደንት ይወሪ ሙሰቪኒ እንደ አውሮፓ አቆጣጠር በ1986 ዓመተ ምህረት ነው ስልጣን የያዙት። ለ31 ዓመታት ገዙ ማለት ነው። አንድ ፕሬዝደንት ከ75 ዓመት ዕድሜ በላይ መመረጥ አይችልም የሚለው የህገ መንግስቱ አንቀጽ ከተሻሻለላቸው ግን ከአራት ዓመት በኋላ እንደ አውሮፓ አቆጣጠር በ2021 በሚካሄደው ምርጫ ሊወዳደሩ ነው። በአገሪቱ ህገ መንግስት አንድ አንቀጽ እንዲሻሻል ለምክር ቤት የሚያቀርበው አቃቤ ህግ ነው። ባለፈው ሳምንት ግን ገዢው ፓርቲ አንድ አባሉ መጀመሪያ ከምክር ቤት ራሱን የማግለል ፍቃድ ጠይቆ እንደ ግል አባል በህገ መንግስቱ ላይ የፕሬዝደንቱን ዕድሜ የሚጠቅስ አንቀጽ እንዲያሻሽል ይጠይቃል፣ አለ ምክትል አቃቤ ህግ ጄነራል ሙሰጌኒ ራኩታና እንደማይከላከሉ ለአሜሪካ ድምጽ ራዲዮ ገልጸዋል። እኛ ልንወስደው አንፈልግም፣ ምክንያቱም የምክር ቤት አባሉ እንደ ግለሰብ፣ እንዲሁም ፓርላማው እንደ ተቋም ጉዳዩን በደንብ ይይዙታል ብለን ስለምንተማመንባቸው ነው። እኛም እንደ ካቢኔ ድጋፍ ብንሰጣቸው ስህተት የለውም። ካለፈው ሳምንት ጀምሮ ጸጥታ አስከባሪዎች በአገሪቱ ዋና ከተማ ካምፓላ በብዛት ተደልድለዋል። በዚህም ምክንያት የተቃዋሚ ፓርቲ አባላት በማስፈራራት ሙከራ መንግስትን እየከሰሱ ነው። የአገሪቱ ምክር ቤት ህንጻ በከፍተኛ ጥበቃ ስር የሚገኝ ሲሆን አያሌ የተቃዋሚ ፓርቲ አባላት ከህንጻው ፊት ለፊት በፖሊሶች እንደተያዙ የቪኦኤ ጋዜጠኛ ዘግባለች። ተቃዋሚ ፓርቲው አንዳንድ አባላቱ ከየቤቶቻቸው እንዳይነቃነቁ መታዘዛቸውንም ገልጿል። ትላንት ሐሙስ ፓርላማው ሲከፈት ግን የተቃዋሚዎች ጣምራ መሪ ዊኒ ኪዛ ንግግር አደረጉ። ፓርላማው በምን ምክንያት እንደተወረረ መንግስት እንዲያብራራ ልጠይቅ እፈልጋለሁ። የተከበሩ አፈጉባኤ እዚህ ያሉት አንዳንድ የምክር ቤት አባላት መኖሪያ ቤታቸው ተከቧል። እኔም የምናገረው እንደ ሰለባ ነው። ኪዛ ንግግር ካደረጉ በኋላ ግን የገዢው ፓርቲ ተወካይ ሉዋማ ካዚ መልስ እንዲሰጡ ተጠየቁ። እርሳቸውም መነጋገር ሲጀምሩ ሕግ አውጪዎቹ ማፏጨትና ንግግራቸው እንዳይሰማ ማዋከብ፣ አንዳንዶቹም የሀገሪቱን ብሔራዊ መዝሙር ማሰማት ጀመሩ። የምክር ቤቱ ምክትል አፈ ጉባኤ ጥቅጥቅ ባለው በአባላት በተሞላው ምክር ቤት ውስጥ ጸጥታ ማስከበር ተሳናቸው። ውጥረት የፈጠረው ችግር ዛሬ የለም፣ ደግሞም ጉዳዩ በተገቢው ሂደት መፍትሄ የሚያገኝ ይሆናል። ግን ጉዳዩ አንድምታዎችን አስከትሏል። ስለሆነም በጠቀስኳቸው ሁለት ትላልቅ ችግሮች ምክንያት አባላቱ አንቀመጥም ብለዋል። አፈ ጉባኤውም አንቀመጥም የሚሉትን አባላት ወንበራችሁን ያዙ ማለት አልፈለጉም። ስለዚህ ጉባኤው ተበትኗል። ማክሰኞ በስምንት ሰዓት እንሰበሰባለን። ገዢው ፓርቲ የፕሬዝደንታዊ እድሜ ገደብ መሰረዣ ሀሳቡን ትላንት ሳያቀርብ ቀርቷል። በሚቀጥለው ሳምንት ሊያቀርብ እቅድ ይኖረው እንደሆነም አልተነገረም። ተቃዋሚ የምክር ቤት አባላት በበኩላቸው ድል አደረግን ብለው ተደስተዋል። ከፓርላማው እየዘመሩ የወጡት ተቃዋሚ አባላቱ ለጋዜጠኞች ሕገ መንግስታችንን ሳናስነካ የምንውልበት እያንዳንዷ ቀን የድል ቀን ነች ብለዋል። ትዝታን አመሰግናለሁ። የኡጋንዳ የፕሬዝዳንት ዕድሜ የሰባ አምስት ዓመት ገደብ እንዲሰረዝ ገዢው ፓርቲ ይጠይቃል የተባለውንና ተቃዋሚዎች ደግሞ አይቻልም ያሉበትን ዘገባ ነው ያሰማችን። አሁን ወደ ሁለተኛው የፕሮግራም አጋማሽ ተሸጋግረናል። ሰዓታችን በኢትዮጵያ አቆጣጠር ምሽቱ 3 ሰዓት ከ32 ደቂቃ ነው። አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳይ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፕሬዚደንት ትራምፕ አፍሪቃውያን መሪዎችን ለምሳ ጋብዘው አነጋገሩ የሶማሌ ክልልና የኦሮሚያ ክልል ባለሥልጣኖች ጣት መቀሳሰር ሁኔታዎችን ሊያባብስ ይችላል ተባለ። ኢትዮጵያ ያለው የአሜሪካ ኤምባሲ መግለጫ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ረቡዕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከአፍሪቃ መሪዎች ጋር ተገናኝቶ መነጋገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። ይህን ግብዣ በማስተናገዴ የኮትዲቯር፣ የኢትዮጵያ፣ የጋና፣ የጊኒ፣ የናሚቢያ፣ የናይጄሪያ፣ የሴኔጋል፣ የኡጋንዳና የደቡብ አፍሪቃ መሪዎች ጋር በመገናኘቴ ትልቅ ክብር ይሰማኛል። በተለይም የአፍሪቃ ህብረትን የወከሉት ፕሬዚደንት ኮንዴን ማመስገን እፈልጋለሁ ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። እዚህ ክልል ውስጥ በኢኮኖሚ በሰብአዊ አያያዝና በፀጥታ ጉዳዮች ሰላምንና ብልፅግናን ለማራመድ የሚችሉ አጋሮች ይታዩኛል። ራስን ለመቻል ቆርጠው ከተነሱትና በአፍሪቃና በዩናይትድ ስቴትስ የስራ ዕድል ለመፍጠር ከሚችሉት አጋሮች ጋር የኢኮኖሚ ትብብራችንን ለማስፋት ተስፋ እናደርጋለን። አፍሪቃ ትልቅ የንግድ መሰረት አላት። ወደ ሀገሮቻችሁ ሄደው ሀብታም ለመሆን የሚሞክሩ ብዙ ጓደኞች አሉኝ። እንኳን ደስ ያላችሁ እላለሁ። አፍሪቃ የተለያዩ ግዙፍ ገበያዎችን የሚወክሉ የንግድ መሰረት ስላላት የአሜሪካ ኩባንያዎች መሄድ ያለባቸውና ለመሄድ የሚፈልጉት አህጉር ነው። ደቡብ ሱዳንና ኮንጎ ስለሚካሄዱት ግጭቶች በቅርብ እየተከታተልን ነው፤ እጅግ አሳስቦናል። ይህን መቅሰፍት ለማቆም በሚደረገው ጥረት ውጤት ሊያስገኝ የሚችለው በአፍሪቃ የተመራ የሰላም ሂደትና የሁሉም ወገኖች ቀና ፍላጎት ነው። በዚህ ጉዳይ ላይ በታታሪነት እየሰራችሁ መሆናችሁን አውቃለሁ። በዚህ ጥረታችሁ እንዲረዱም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አፍሪካ መጥተው ስለ ግጭቱ አፈታት ጉዳይ እንዲነጋገሩ፣ በተለይም አስቀድሞ ማስወገድ ስለሚቻልበት ጉዳይ እንዲመክሩ እልካቸዋለሁ ሲሉ ለአፍሪቃ መሪዎች እንደገለጹ የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ ላይ የወጣ ዘገባ በበኩሉ ከቅርብ ጊዜያት ወዲህ በኦሮሚያና በሶማሊያ ክልሎች መካከል በተከሰተው ግጭት ብዙ ሰዎች መሞታቸውን፣ በብዙ ሺህ የሚቆጠሩ ሰዎች ከሶማሊያ ክልል ለመሸሽ መገደዳቸውን ገልጿል። የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ ከተገደሉት 18 ሰዎች 12ቱ ከሶማሊ ክልል መሆናቸውን ተናግረዋል ካለ በኋላ የቢቢሲ ድረገጽ ላይ የወጣው ጽሁፍ የሶማሌ ክልል አስተዳደር ግን አዋዳይ በተባለችው የኦሮሞ ክልል ከተማ ከ30 በላይ የሶማሌ ክልል ተወላጆች ተገድለዋል ማለታቸውን ጠቁመዋል። በግጭቱ ምክንያት ቢያንስ 55 ሺህ የሚሆኑ ሰዎች ከመኖሪያቸው ተፈናቅለው በምስራቃዊቷ ከተማ ሐረር በሚገኘው ስታዲየም ላይ መስፈራቸውን፣ ሌሎች ደግሞ በፖሊስ ጣቢያዎች እንደተጠለሉ አቶ አዲሱ መናገራቸውን ዘገባው ጠቅሷል። ባለፉት የካቲትና መጋቢት ወራት በደቡባዊ ኦሮሚያ በሚገኘው ነገሌ ቦረና ላይ በሶማሊ መንግስት የሚደገፍ ልዩ ኃይል ከገባ በኋላ በብዙ መቶዎች የሚቆጠሩ ሰዎች እንደተገደሉ ተዘግቦ ነበር። ኦሮሞዎች የወቅቱን ጥቃት የሚያስተባብሩት ልዩ ፖሊሶች ናቸው ይላሉ። የሶማሊ ክልል አስተዳደር በበኩሉ ክሱን አልቀበልም ብሏል። በኦሮሚያ አስተዳደር ያሉ ከፍተኛ ባለሥልጣኖች የኦሮሞ ነጻነት ግንባር ደጋፊዎች ናቸው ይላሉ። ኦነግ ደግሞ በኢትዮጵያ መንግስት በአሸባሪነት የተመዘገበ ድርጅት ነው ሲልም አስረድቷል። በሁለቱ አጎራባች ክልሎች መሀል ግጭት ማካሄድ የሚዘወተር ቢሆንም ከፍተኛ ክልላዊ ባለሥልጣኖች በአደባባይ ጣት መቀሳሰራቸው ከዚህ በፊት ያልታየ ነገር መሆኑንና ነገሮችን ሊያባብስ እንደሚችል ቢቢሲ ድረገጽ ላይ የወጣው ጽሁፍ ጠቅሷል። ከአራት መቶ ሀያ በላይ በሆኑ ቀበሌዎች የማንነት ላይ ለመወሰን እንደ አውሮፓ አቆጣጠር በ2004 ዓ ም ከ13 ዓመታት በፊት ማለት ነው፣ ህዝበ ውሳኔ ተካሂዶ 80 ከመቶ የሚሆነው ለኦሮሚያ ተሰጠ። ከዚያ በኋላ በ10 ሺዎች የሚቆጠሩ የሶማሊ ተወላጆች ሊከተል በሚችለው ነገር ሰግተው ከአካባቢው እንደ ሸሹ ተገልጿል። ህዝበ ውሳኔውም እስካሁን ባለው ጊዜ በተግባር ላይ አልዋለም። ለወቅቱ ግጭት ምክንያት የሆነውም ይህ ነው ይላል የቢቢሲ ድረገጽ ላይ የወጣው ጽሑፍ። ጽሁፉ አያይዞም ግጭቱ ሊስፋፋ ይችል ይሆን የሚል ጥያቄ ከቀረበው በኋላ ሁለቱ ማህበረሰቦች አርብቶ አደሮች በመሆናቸው ለከብቶቻቸው ግጦሽ ፍለጋ ድንበሮችን የሚሻገሩ በመሆናቸው ድንበሮቻቸውን በግልጽ ለማካለል ከባድ ይሆናል። በዛም ላይ ከአጎራባች ሀገሮች ህዝቦች ጋር የዘር ግንኙነት ስላላቸው ግጭቱ በቀላሉ ሊስፋፋ ይችላል ሲል ጽሑፉ ያወሳል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የክልሉ የጸጥታ ኃይሎች ከድንበር አካባቢዎች እንዲወጡ አዘው ዋና መንገዶቹ በፌዴራል ፖሊሶች እንዲጠበቅ ማድረጋቸውን በቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። የኒውስዊክ ድረገጽ ደግሞ ዩናይትድ ስቴትስ ለምንድነው ስለ ኢትዮጵያ ጉዳይ ያሳስባት በሚል ጥያቄ ባወጣው ዘገባ ኢትዮጵያ ከአፍሪቃ ዋናዋ የዩናይትድ ስቴትስ አጋር ነች። የኢትዮጵያ መንግስት በጸጥታና በጸረ አሸባሪነት ትግል ከአሜሪካ ጋር ሲተባበር ቆይቷል። በምላሹም ኢትዮጵያ ከዩናይትድ ስቴትስ በምታገኘው ረድኤት ትጠቀማለች። ዩናይትድ ስቴትስ አምና 89 ሚሊዮን ዶላር ለኢትዮጵያ ለመስጠት ቃል ገብታለች። ይሁንና አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ በሀገሪቱ ትልልቅ በሆኑት በኦሮሚያና በሶማሊያ ክልሎች ድንበሮች አካባቢ የሚካሄደው የዘር ግጭትና ሰፊ ይዘት ያለው መፈናቀል አሳስቦኛል የሚል መግለጫ አውጥቷል። የኢትዮጵያ መንግስት ለግጭቱ ግልጽ የሆነ ምርመራ አካሂዶ ጥፋተኛ ሆኖ የተገኙትን ተጠያቂ እንዲያደርግ፣ ማህበረሰቦቹም ለግጭቱ ሰላማዊ መፍትሔ እንዲፈልጉ ምህዳር እንዲያገኙና እንዲበረታቱ ያስፈልጋል ሲል የዩናይትድ ስቴትስ ኤምባሲ መግለጫ ጥሪ ማድረጉን የኒውስዊክ መጽሔት ድረገጽ ገልጿል። ሁለቱም ወገኖች እርስ በራሳቸው እየተካሰሱ በመሆናቸው መነሻው ምን እንደሆነ ግልጽ አይደለም ይላል የኒውስዊክ ዘገባ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የክልሉ የጸጥታ ኃይሎች ከድንበሩ አካባቢ ወጥተው ፌዴራል ፖሊስ በሁለቱም ክልሎች ድንበሮች ያሉትን መንገዶች እንዲጠብቁ ማስታወቃቸውን የኒውስዊክ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን ይቀጥላል። አሁን እሰጥ አገባ በኢትዮጵያ ወቅታዊ የፖለቲካ ይዞታ ዙሪያ በቅርቡ የተጀመረ ተከታታይ ክርክር የመጨረሻ ክፍል ነው። ሰጥ አገባ ለምሽቱ ይዞ የቀረበው በቅርቡ የወጣውን የቀን ግብር ግምት ተከትለው በተለያዩ የሀገሪቱ ክልሎች የተነሱትን ተቃውሞዎችና አያያዝ በአንድ ጎራ የኢትዮጵያ መንግሥት በበኩሉ ደረስኩበት ያለውንና በመፍትሄ አማራጭነትን ወስደዋለሁ የሚለውን ደግሞ በሌላው ለመገምገምና የሁለት ወገኖች ሐሳቦችን ለመቃኘት ይጥራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ክፍል ክርክር በተነሳና በእንጥልጥል ባደረ ጥያቄ ይጀምራል። በቅድሚያ ግን ተከራካሪዎቹ ራሳቸውን ያስተዋውቃሉ። ግዛው ለገሰ እባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማውራው። ሜሪላንድ ነው የምኖረው። እኔ ሊያስክደ እባላለሁ። አዲስ አበባ ነው የምኖረው ናቸ። የልማታዊ መንግስት አስተሳሰብ ደጋፊ። ሁለታችሁንም አመሰግናለሁ እንግዶቼ። በሀሳቦቻችሁ ሰፊ ርቀት የሚታይ ቢሆንም ቀጣዩን አቅጣጫ የሚመለከቱ ጭብጦች ፈንጠቅ እንድታደርጉ የጠቅላይ ሚኒስትር ኃይለማርያም ደሳለኝን አንድ አስተያየት እንስማና የሁለታችሁንም ሀሳብ እቀበላለሁ። በቅርቡ ሱዳን ነበርኩ። አብዛኛው ሱዳን የሚገባ ቡና ኮንትሮባንድ ነው ወደ ማዕከላዊ ገበያ ሃምሳ በመቶ የሚሆነው ነው የሚመጣው ወይ ስልሳ በመቶ የሚሆነው ነው የሚመጣው። ሌላው እየሄደ ያለው ይሄን የሚያስኬዱት አንድ እግር ማዕከላዊ ገበያ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይ ደግሞ አንድ ቡድን ነው። ስለዚህ እሱን እናስተካክል የሚል እምነት አለ። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንቲ ማቋቋም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስቶ ነው። እጃችሁን ሰብሰብ ኋላ፣ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር እንግዲህ ደረስንበት ያሉትን ችግር ገልጠዋል። በተመሳሳይ አካላት፣ በኮንትሮባንድም በህጋዊ ገበያ የሚቀርብ ምርት ቡናን ነው በዚህ ንግግራቸው የጠቀሱት፣ እየፈጠረ ያለውን ችግር እና ይህንንም ለማቃናት ያሰቡትን ይገልጻሉ። እሱ ላይ ብዙ ጊዜ ማጥፋት የሚፈልግ አይመስለኝም። ቋንቋው ላይ ነው እንደ ችግር ብዙዎችን እያነጋገረ ያለ የመንግስት ጠንካራ አቋምን ለመግለጽ ስላለ አከርካሪ እንሰብራለን ነው የሚሉት። ምን ማለት ነው አቶ ኤልያስ? አሁን ትልቁ ነገር ምንድን ነው? ለህም ሳያቅ ተሳስቶ ስህተት የሚፈጽም ሰው ማስተማር ነው ትልቁ መፍትሄ። ተደራጅቶ ቡድን ፈጥሮ አምኖበት ለሚከፍለው ዋጋ ለመክፈል ዝግጅ ሆኖ ያጨረበር የመጣ ሀይል ደግሞ ስቲክ የመጠቀም የመንግስት ህግን የማስከበር የመንግስት ግዴታ ነው። ስለዚህ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን ማለታቸው ይሄ ዳይሬክት የሚያደርገው ለአጠቃላይ ህዝብ ፎርዶስ ስቲክ ለሚያስፈልጋቸው ሱዳን ድረስ ተደራጅተው ቡናን ሀገር ውስጥም ውጭም በኮንትሮባንድ የሚሸጥ የሚያደርጉና ሀገሪቻ ኢኮኖሚ ላይ ተጽዕኖ በማሳረፍ ስርአት አልበኝነት እንዲስፋፋ መንግስት ህዝብ ኑሮ ውድነት እንዲሰካ የሚያደርግ ህዝብን በመንግስትነት እንዳይኖሩ የሚያደርጉ ሀይሎችን ማስጠንቀቂያ መስጠት ጉልበት መጠቀም ሕጋዊ ነው። ምክንያቱም በህግ ላይ ሰው ወንጀል ሲፈጽም ይታሰራል። ከመጨረሻውም ውሳኔ ሊወሰድ እንደ ጥፋት ማለት ነው። ጥያቄዋን በጣም በቁንጽል እንውሰዳትና ሀይልን ማሳየት የመንግስት ጠባይ የሚመስል ያከራከረውና ያነጋገረውን ጉዳይ ነው የመዘዝኩት። እነኚህ አሁን የተባሉት ስራዎች የፈጸሙ ቡድኖች ማስረጃ ከተረጋገጠባቸው በህግ እንዲጠየቁ ማንም ሰላማዊ ዜጋ መፈለግ አለበት በማስረጃ እስከተረጋገጠ ድረስ በህግ ሂደት በጣም አስፈላጊ ይመስለኛል ማስረጃ የሚለው ከዛ ባለፈ ግን አከርካሪ እንሰብራለን ይሄ የቁጣ የኃይል የተለያዩ አካላትን ለሁሉም ጥያቄ ለሁሉም ነገር መፍትሄው ኃይል ብቻ የሚመስልበትን በተደጋጋሚ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚናገሩበት ዘይቤ ነው ስለ እሱ ነው አስተያየት እንዲሰጡ የፈለግኩት የለ አሁን

የአቶ ሀይለማርያምን ንግግር ስሰማ አንድ ሶስት ነገሮች ናቸው የተሰሙኝ። በመጀመሪያ አቶ ሀይለ ማርያም በተናገሩት አቶ ኤልያስ እንዲያውም ደስ ብሏቸው ነው አሁን የመለሱት። ምክንያቱም አቶ ሀይለ ማርያም ያደረጉት መለስ ዜናዊ ይል የነበረውን ነው። ትዚል እንደሆን መለስ ዜናውም እጅ ቆርጣለሁ ጣት ቆርጣለሁ ያለበት ጊዜ ነበር። ሁለተኛ በጣም ኢምፖርታንት የሚመስለኝ ነጥብ ምንድ ነው የአቶ ሀይለማርያም ንግግር ወይንም መለስ በጊዜው የሚያደርጋቸው የነበሩ ንግግሮች የስርዓቱን ማንነት ይገልጻል። በዴሞክራቲክ ስርዓት የሚያምን ሰው ከህዝብ ይሁንታ አገኛለሁ፣ ድምፅ እጠይቃለሁ የሚል ህዝብ አይሳደብም። እንደዛ ስብሰባ ውስጥ ያሉ ሰዎች እጃችሁን መሰብሰብ አለባችሁ እንቆርጣችኋለን የሚል አይደረግም። ነገ ወጥተ ያንኑ ሰው እድል ስጠኝ፣ እኔ ልምራህ፣ እኔ መረጥ ይላል። የሚያሳየው እነዚህ ሰዎች ዋነኛውና ብቸኛው መሳሪያቸው ጉልበት መሆኑን የማሳያ ነው። በሶስተኛ ደረጃ አቶ ሀይለ ማርያም የሚያሳዩት ምንድን ነው ያለው አገዛዝ በሰላማዊና በማግባባትና ህዝቡን በማሳመን መግዛት አለመቻሉ እና ብቸኛው መንገድና ያላቸው የቀረው አማራጭ መንገዳቸው ጉልበት መሆኑን ነው የሚያሳየው። ጉልበት ደግሞ የትም አይወስዳቸውም። ሌሎችም ጉልበት እንዲያወጡ ይፈጥራል። አገሪቷን አዙሪት ውስጥ ያስገባል። ሶ የአቶ ኃይለ ማርያም ንግግር ስርአቱ ያለበትን አጣብቂኝ የሚያሳይ ነው። መልካም አቶ ኤልያስ፣ ህግ የበላይነት በሚከበርበት ሀገር ውስጥ በህግ መጠየቅ አንድ ነገር ነው። በኃይል መግለጽ ኃላፊነት አይደለም ወይ? አንድ መሪ ኃላፊነትስ የለበትም ነበር ወይ ነው ጥያቄው። ለማንኛውም የመጨረሻውን ጥያቄ ለሁለታችሁም በአጫጭሮ እድል ልስጥ። በግራና ቀኝ የምታነሷቸውን ሀሳቦች በቃኛችሁባቸው መንገዶች ተመልክታችኋል። ወደፊት የሚያራምድ አቅጣጫ መፍትሄ አለ ብላችሁ ታስባላችሁ ለአገር ዘለቄታ ለህብረተሰብ ደህንነት ለዲሞክራሲያዊ ስርዓት ግንባታ እንዲህ መሆን አለበት። መንገዱ ምንድን ነው? አቶ ኤልያስ ኦኬ። ከዚህ አዘቅት መውጫ ወይም ከዚህ ነገሮች ላይ መውጫ የሚለው ኢህአዴግ በትክክል ዘጠና ሶስት ጀምሮ በጽሁፎች የሚገልጸው ኢትዮጵያ ውስጥ የፖለቲካል ኢኮኖሚ የኪራይ ሰብሳቢነት የሌብነት ፖለቲካል ኢኮኖሚ በልማታው ሁሉ የፖለቲካል ኢኮኖሚ ላይ አፐር ሃንድ ይዘን ኢትዮጵያ ውስጥ ሌብነት የኪራይ ሰብሳቢነት አመለካከት የበላይነት አለ ያ ማለት ያሸንፋል፣ አይደለም የኢህአዴግ መስመር በልማታዊ መስመር እንደሚሸነፍ ያው የዳያሌክቲክስ ህግ ነው። የኪራይ ሰብሰባዊ ሀይል የበላይነት ማመለካከትም በተግባርም አለ ተብሎ በድርጅት ሶልቶች የተገመገመ ጉዳይ ነው። ከዚህ መውጫው ደግሞ ምንድን ነው? ፖለቲካል ኢኮኖሚ የልማት የበላይነት እንዲያገኝ ማድረግ ነው። ይህን ለማድረግ ህዝቡ የራሱ አስተዋጽኦ አለው። ህዝቡ ሌቦቹን ያውቃል። ግብር የማይከፍሉ ሰዎች አውቃል። ትንሽ ከፍቶ በአመት መኪና ቤት የሚሰሩ ሰዎች አውቃል። ካን እሱም በደህንነት እንዲኖር የሚያደርጉት እነዚህ ሰዎች በሚዘርፉ መሆኑን አውቆ የዚህ ሀይል ተባባሪ አለመሆንና ሌብነትን በባህላችን ሲሻራልና ሲሻር የቆጠዋል አይነት እነዚህ እነዚህ ነገሮችን ማለት በአመለካከት ዘራፊነትን ሌብነትን እየተቃወመ እንዲሄድ ማድረግ፣ መንግስትም በዚህ ሀይል ላይ ከውስጥ ዞን ከውጭ ባለ ሀይል ላይ ቁርጠኝነት በማሳየት ፖለቲካል ኢኮኖሚ እንዲቀየር ማድረግ ነው። የኢትዮጵያ ተቃዋሚዎችም እንደ ድል ሆኖ ተሳታፊ ባይሆኑም በውስጣቸው ያሉ የሌብነት ባህር ያላቸው የፖለቲካል ሙስና ተቃዋሚ ድርጅ በመጠቀም የሚነግሱ ብዙ አሉ። የህዝብን ጥያቄ ያጃመኑ ማለት ነው። ህዝብ የሚጠይቀውን ጥያቄ ከፖለቲካ ትርፍ ለማግኘት ብሎ በመጠበቅ የሚገቡ የፖለቲካል ኢኮኖሚ እንዳይቀየር የሚጥሩ ተቃዋሚዎች፣ ነጻ ሀሳብ አራማጅ የሆኑ ግለሰቦች፣ ሚዲያው ራሱ ሌብነትን በሚያወግዝ ዳይሬክሽን ቢሄድ ፖለቲካል ኢኮኖሚ ይቀየራል። አቶ ግዛው የመጨረሻው እድል የእርስዎ ነው። ከውጥንቅጡ መውጫ ዘላቂ ሰላምና ዲሞክራሲ ሊመጣ የሚችልበት መንገድ ምንድን ነው? ተጨባጩ? ይላሉ። በመጀመሪያ አቶ ኤልያስን አመሰግናለሁ፣ ሞቀ ያለ ክርክር ስላደረግን። ለእኔ የኢትዮጵያ ሁኔታ የኢኮኖሚክ ጥያቄ ብቻ አይደለም። አገራችን እንደ አንድ ሀገር ትቀጥላለች አትቀጥልም የሚለው መስቀለኛ መንገድ ላይ ያለን ይመስለኛል። በየቦታው በተለያዩ ምክንያቶች የሚነሱ እንቅስቃሴዎች፣ ትግሎች፣ ተቃውሞዎች፣ አመጾች አቶ ኤልያስ እንዳደረጉት እንደ አገር ሳይሆን ህዝባዊ ወያኔ አርነት ትግራይ በደነገገው ሕገ መንግስት መሰረት በዘር ተከፋፍለን እርስ በርስ በጠላትነትን የምንተያይበት ሁኔታ ስለተፈጠረ የሚነሱት የኢኮኖሚ ጥያቄዎች ወይንም የሌሎች የአስተዳደር ጉድሎቶች ዞሮ ዞሮ መጨረሻቸው ወይንም የሚያርፉበት ቦታ የአገሪቷን አንድነት የሚያናጋ ቦታ ላይ ደርሷል። ይህንን ለመቅረፍ የምንችለው እኔ እንደሚመስለኝ፣ በመጀመሪያ ደረጃ አቶ ኤልያስን ቤታቸው ሲገቡ በጥሞና በአክብሮት ነው መጠየቃቸው እንዲያስቡበት ፈልጋለሁ። እኛ ልክ ነን፣ ሀያ ስድስት አመት አሸንፈናል፣ አርባ አመት አሸንፈናል፣ ያሸነፍነው ትክክል ስለሆነ ነው፣ መስዋዕት ከፍለናል ከሚለው አስተሳሰባቸው ትንሽ ትንሽ ፈቀቅ ብለው አዎ፣ እኔ ልክ ነኝ፣ ግን ሌሎችም ልክ ይሆናሉ። ስለዚህ እስኪ እንደ አገር እናስብ ከተባለ ስርዓቱን ጭምር ለመቀየር የሚፈልጉ ብዙ ኢትዮጵያውያን፣ ኦሮሞዎች፣ አማሮች፣ ጉራጌዎች፣ ከንባታዎች፣ ሶማሌዎች አሉና እነሱም ጋር ሀይል የሌለበት በጠረጴዛ ቁጭ ብለን እንምከር ምንም ትክክል በሆንም ባልሆንም አቶ ኤልያስ ራሳቸው መናገር ያለባቸው የእኛ አይዲዮሎጂ ልክም ይሁን አይሆን ኢትዮጵያ ውስጥ በጠነ ሰፊ የሆነ የተቃውሞ እንቅስቃሴ አለ። ይሄንን ለመግታት ሰላማዊ የሆነ ሽግግር እንዲኖር ሁላችንም ብዙ ጉዳት ሳንከፍል ወደሚቀጥለው ስርአት እንድንሄድ፣ የኢትዮጵያ ህዝብ እንዲበለጽግ፣ ዴሞክራሲ እንዲኖረው፣ ነጻነት እንዲኖረው የመጀመሪያው ስራ መሆን ያለበት እርቅ ነው። እርቅ ግን ስንመጣ ሁላችንም ከቂም በቀል ነጻ ሆነን ያለፉ ቁስሎችን ይቅር ለማለት ተዘጋጅተን በትናንትናው ቁስላችን ሳይሆን በነገ ተስፋችን ላይ ሰንቀን አብረን በመስራት ነው። ካልሆነ ግን ህዝባዊ ወያኔ አርነት ትግራይ ይወድቃል። ኢትዮጵያ እንደ ሀገር የመቀጠል ያለመቀጠሏ ነገር ትልቅ ጥያቄ ውስጥ ይገባል። ግን እኔ እርግጠኛ ነኝ በኢትዮጵያ ህዝብ፣ ኢትዮጵያ ውስጥ ባሉ ዜጎች ተማሪዎች፣ አስተማሪዎች፣ እናቶች፣ እህቶች፣ ወንድሞች ኢብን ከሻለቃ በታች ባሉ የመከላከያ ሰራዊት አባሎች ኢትዮጵያዊነታቸውንና ማንነታቸውን የሚያውቁ ስለሆነ የወደፊት ኢትዮጵያ እጣ ፈንታ ጥሩ ይሆናል ብዬ አስባለሁ። ለዚህ ግን ኢህአዴጎች፣ ኢህአዴግ ካድሬዎች፣ አመራሮች ቁጭ ብለው አስበው እርቅን ሁኔታ ቢያመቻቹ ጥሩ ነው እላለሁ። መልካም የእርቅ መንገድ መመቻቸት አለበት ነው የእርስዎም የድምዳሜ ቃል። አቶ ግዛው ክርክሩ ይቀጥላል። አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ፣ አቶ ኤልያስ ግደይ ከአዲስ አበባ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። መልሼ እንደማገኛችሁ ተስፋ አረጋለሁ። ደህና። አሁን አቶ ኤልያስ አቶ ግዛው ደህና ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። አሉላና እንግዶቹ እናመሰግናለን። ወደ መጨረሻው ቅንብር እናልፋለን። በውጭ ሀገር ስለሚኖሩ በተለይ ሳውዲ ስላሉ ኢትዮጵያውያን ለበርካታ ዓመታት ቤተሰብ መርተው የኖሩ የነበሩ ህጋዊ የውጭ ሀገር ነዋሪዎችን የሚመለከት ክፍያ የሳውዲ መንግሥት ከሰኔ 24 ጀምሮ ተግባራዊ ማድረግ ጀምሯል። በየወሩ አንድ መቶ ሪያድ በነብስ ወከፍ እንዲከፍሉ የሚያስገድደው ይህ ህግ በየዓመቱ እየጨመረ እንደሚሄድም ነው የተጠቀሰው። በሳውዲ አረቢያ የሚኖሩ ህጋዊ የመኖሪያ የስራ ፈቃድ ያላቸው ኢትዮጵያውያን ክፍያው አቅማቸው በላይ እንደሆነ ይናገራሉ። ወደ ሀገር ለመግባት የወሰኑት የማህበረሰቡ አባላትም የሚያስፈልጋቸው መሠረታዊ ነገሮች እንዲሟሉሏቸው ወደ ኢትዮጵያ መንግሥት ተወካዮቻቸውን ልከው ነበር። መስታወት አረጋው ነች ዝርዝሩን የያዘችው። ወደ ኢትዮጵያ የተላኩት መልእክተኞች ለተከታታይ ሶስት ቀናት ለኢትዮጵያ የውጭ ጉዳይ ሚኒስትር መስሪያ ቤት ባለስልጣናት የሳውዲ መንግስት ተግባራዊ ማድረግ የጀመረውን የነብስ ወከፍ ክፍያና የኢትዮጵያውያኑን ችግሮች ማስረዳታቸውን ይናገራሉ። አቶ ሻውል ጌታሁን በሳውዲ አረቢያ ሪያድ የኢትዮጵያ ማህበረሰብ መሪ ናቸው። ከሳውዲ ወደ ኢትዮጵያ ከተላኩት መካከልም አንዱ ናቸው። የተወሰነም ቢሆን ንብረት ያላቸው የማህበረሰብ ክፍሎች አሉ። እንዲህ አይነት ህግ ይወጣል ብለውም ያልተዘጋጁ ሀገር ቤት መኖሪያ ቤት የሌላቸው በጣም ብዙ ህብረተሰብ ክፍሎች አሉ። ንብረት ወደ አገር ቤት ሲገባ ደግሞ ቀረት ያስፈልጋል በአገር ቤት ፖሊሲ። ስለዚህ አሁን የኢትዮጵያን መንግስት የሚፈልገው ይሄ ማህበረሰብ የሚጠይቀው ጥያቄ እንዳው በነጻ እንኳን ባይሆን፣ በረጅም ጊዜ ክፍያ ንብረቶቻችንን ወደ አገር ቤት የምናስገባበት መንገድ ይመቻች። አገር ቤት በተለያዩ የመኖሪያ ቤት ፕሮጀክቶች ውስጥ አካተው በረጅም ጊዜ የከፈሉ ባለቤት የሚሆኑበትን መንገድ ቢያመቻች የሚል ጥያቄ ሰጥተውን ነው እኛ ወደዚህ የመጣ ነው። አቶ ታገል ቡልቲ በሳውዲ አረቢያ ለስምንት ዓመታት በሂሳብ መምህርነት ሙያ አገልግለዋል። የሶስት ልጆች አባት ናቸው። ዘንድሮ ብቻ የመጀመሪያ መኖሪያ ፍቃደን ለማደስ ዘጠኝ ሺ ስድስት መቶ ነው የሚጠፋው። ይሄ ደግሞ ኔት ከማገኘው ደሞዝ ኦልሞስት ወደ ሀምሳ ሁለት ፐርሰንት ነው የሚሆነው እና ይሄንን ለመቋቋምና እዚህ ለመኖር በጣም ትልቅ ፈተና ነው የሚሆነው። ያለኝ አማራጭ ልጆችን እና ቤተሰቦችን ይዤ ወደ ሀገር መግባት ወይንም እነሱን መላክ ላይ እያሰብኩ ነው ያለሁት። እና ወይዘሮ ሙንታሀ ከድር ዑመር ለሀያ አምስት ዓመታት በሳውዲ ኖረዋል። የሁለት ልጆች እናት ናቸው። ሕዝባችንን በአቅማችን ስንረዳ ኖረናል። አሁን እርዳታን እንሻለን ይላሉ። ሲወጣ ቤተሰቦችን የተራቡ ቤተሰቦችን አበላለሁ ሱዳና እንደምታውቁት ነው እንግዲህ ከዚህ ቀደም ነበረው የኢትዮጵያ ማናት ሁኔታ እነዛን ቤተሰቦች መጠለያ ሰራለው እንዲህ እንዲህ እያለ ነው መጀመሪያውኑ ሲወጣ፣ እንጂ ነገ ለነገ ይሄንን ቅርስ አድርጋለሁ ብሎ አይደለም። ሳይማር ነው ህብረተሰቡን ያስተማረው፣ ያለበሰው ሳይለብስ ነው። እዚህ ያለው አዎ፣ የደልቶት የሚኖር ይመስለዋል። አብዛኛው ግን ደልቶት አይደለም። ይሄ ግልጽ ማግልጽ ነው። አምስት ስድስት ወንድም እህቶችን ያስተማረ የዳረ በጥሩ ሁኔታ እያደረሰ ነው ግን ለራሱ ምንም አይነት ቅርስ የሌለው ህዝብ ነው። በጣም አሳዛኝ ብለ ዞሮ ዞሮ መውደቂያ የሰው ሀገር ላይ መውደቅ አንችልም ነው የሚኑ በሚመለከት አሁን ወደ መንግስት እንዲደርስለት ያለው የረዳውን ህዝብ መልሶ እንዲረዳው እየፈለገ ነው። እዚህ ያለው ማህበረሰብ በአብዛኛው ኢትዮጵያ ውስጥ ብዙ ልማታዊ ስራዎችን የሰራ ህዝብ ነው። ትምህርት ቤትን፣ መንገድን፣ ሆስፒታልን ሌሎች ደግሞ በተፈጥሮ አደጋዎች በሚደርሱበት ወቅት ወደ ኋላ የሚል አይደለም። አንዲት የጣት ቀለበት እንኳን ብትኖረው ችግር ደረሰ በሀገሬ ላይ ሲባል ያችን የጣት ቀለበት አውጥቶ የሚሰጥ ህዝብ ነው። ሀገሩ ሌላ ምንም መጠቅ ያለኝ ብሎ የሚያስበው ነገር የለም። ለሰላሳ ዓመታት በሳውዲ በሹፍርና ስራ የተሰማሩት አቶ ኪዳኔ አልገዳ የስድስት ልጆች አባት በመሆናቸው ክፍያው ከገቢያቸው በላይ እንደሆነና ወደ ኢትዮጵያ ለመመለስ ቢያስቡ እንኳ ይህ ነው የሚሉት ንብረት እንደሌላቸው ይናገራሉ። ዶሮ ያለኝ ስድስት ልጅ አለኝ፣ ስድስት ልጅ አስተምራለሁ። በቃ ሌላ ምንም አንድ ንብረት የለኝም። እኔ ካገኘሁ መኖሪያ ቤት ይህ መኖሪያ ግን ነጻ ቀረጥ የሆነ ነገር ከተበድረም ቢሆን የሆነ ነገር ይዘህ ልትገባ ነጻ ቀረጥ አይፈቀደም፣ እንጂ ከተፈቀደ ህዝቡ ይሄ ነው የሚፈልገው። ነጻ ቀረጥ እኮ ባይችል በረጅም ጊዜ የሚከፈል አገሩ ህዝቡ እንዲገባ መንገድ እንዲመቻቸለት ይፈልጋል። ይህ ህጋዊ ተውቁ ነው። ህጋዊ አለን። ይህ ህጋዊ ነኝ ኩል አቶ ሙስጠፋ አደም ለአርባ አንድ ዓመታት በሳውዲ ኖረዋል። የመንግስት ሰራተኛ ሆነው ይህ የሳውዲ ተመን እሳቸውን ባይነካም በወርሃዊ የደሞዝ ክፍያቸው ላይ ግን ተጨማሪ የስራ ግብር ተመን እንደሚያሳስባቸው ይናገራሉ። በልጆች ክፍያ ብቻ አይደለም፣ ለወደፊትም የስራ ግብር የሚባል አለ። በወር እያንዳንዱ ሰው አራት መቶ ብር የሚከፍልበት ሁኔታ አለ የስራ ግብር ያ ተጨምሮ በዛም ላይ የኢንሹራንስ ተጨምሮ ብዙ ሌላ ሌሎች ተጨማሪዎች ነገር ስላሉ እነኝህን ነገር እራሳቸው ከገቢያችን ወጫችን እንደሚበዛ ስለተገነዘበ እንግዲህ ያለው አማራጭ ወደ ሀገር መመለስ የሚለውን ነማ እንደ ቅድሚያ የያዝ ነው አማራጭ። በሪያድ የኢትዮጵያ ኤምባሲ የዲያስፖራና የቆንስላ ጉዳዮች ሚኒስትር አቶ ፈይሰል አልዩ የሳውዲ መንግስት ባወጣው አዲስ የክፍያ ተመን ኢትዮጵያውያኑ የገጠማቸውን ችግር ለመፍታት መንግስት ጥረት ላይ እንደሚገኝ ለቪኦኤ ገልጸዋል። በማህበረሰባችን ላይ ሊደርስ የሚችለው ተጽዕኖ ሲሆን ከሪያድ የኮሚኒቲ አመራር ጋር አንድ ላይ ሆነው ዝርዝር ጉዳዮችን በማቅራት መንግስት ምን ሊያደርግ እንደሚችል እንደ ዜጋ ሊደገፉ የሚችሉ ጉዳዮች ላይ የብርሶ ፍላጎት ምን እንደሆነ በተወካቸው አማካኝነት ለማቅረብ ጥረት አድርገዋል። ይሄ በውይይት ደረጃ የተካሄደ ነው። የኢትዮጵያ ኮሚኒቲ ማህበርም የኢትዮጵያ ሚስዮኖች ሳውዲ አረቢያ የሚገኙት አንድ ላይ ሆነው ዝርዝር ጉዳዮች ኮሚኒቲ ዘምን ደረጃ እንደሚችል እንዲያቀርቡ ነው። ዋናው ነገር ዜጎቻችን ያላቸው ንብረት ያው በሳውዲ አሰሪዎቻቸው ስም ነው በአብዛኛው የሚሆነውና እነዚህ ንብረታቸው ለሀገራቸው እንዲበቃ መንግስት በምን ደረጃ ነው ሊረዳቸው የሚችለው የሚለው ቀጣይ የሚሰራ ነው የሚሆነው። በተረፈ የመኖሪያ ቤት ጋር በተያያዘ ቀደም ብሎም ስራ ላይ ያለ አሰራር አለ። መንግስቱን ቀደም ባለው አሰራር ውስጥ ገብተው የመኖሪያ ቤት ችግራቸውን ሊፈት ያልቻሉ ዜጎች ካሉ በምን አግባብ ሊደገፉ እንደሚችሉ ሀገር ቤት ውስጥ ያለው ህዝብ ያለውን አይነት እድል ማግኘት እንዲችሉ መንግስት በተለያዩ ውጭ ሀገሮች ያሉትን የኢትዮጵያን ተወላጆችን ከሀገራቸው ጋር ለማስተሳሰብ ባወጣው የዲያስፖራ ፖሊሲ ላይ እንደተቀመጠው በዛው ደረጃ ስራ ላይ የሚውል ይሆናል። ግን ከመኖሪያ ቤት ጋር በተያያዘ ቀደም ብሎም ስራ ላይ ያላለ ተደራጅተው ገንዘብ ቁጠባ አድርገው ግን የሀገር ቤት ያለው ህብረተሰብ ቆጥቦ ስለሆነ ወደ ስራ ንገባ የመኖሪያ ችግራቸውን ሊቀርፉ የሚችሉበት እድሉ አለ። የሳውዲ አረቢያ መንግስት ህጋዊ መኖሪያና የስራ ፈቃድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ በቀነገደብ ህግ ውሳኔን ካሳለፈ ከወራቶች በኋላ ከሰኔ ሀያ አራት ጀምሮ በህጋዊ የውጭ ሀገር ዜጎች ላይ ተግባራዊ መሆን የጀመረው የነፍስ ወከፍ ክፍያ ለኢትዮጵያውያኑ ሌላ ፈተና ሆኖ ተደቅኗል። ዝግጅታችን ተጠቃልሏል። የትግርኛው ስርጭት ይቀጥላል። ሰላም፣ ደህና አደሩ።